ለዚህ ሽልማት የተመረጥኩበት ምክንያት ለስደተኞች ለመርዳት በማድረገው ስራ ነው። ሌላ ንትን አይደለም። እንግዲህ አባ፣ እርሶ በጣሊያን ሀገር ለበርካታ አመታት ኖረዋል። በክርስትና ሃይማኖትም ያገለግላሉ። እንዲሁም ደግሞ ስደተኞችን በተመለከተ ከፍተኛ እንቅስቃሴ በማድረግ ላይ ነው የሚገኙት። የስደተኛው ሁኔታ አሁን ያለበት ሁኔታ ምን ይመስላል? በጣሊያን ሀገር አሁን እንደ ድሮው ብዛት የሚገባ የለም ቀንሷል። በዚህ አመት እሱ ደግሞ ከጣሊያንና በሊቢያ መንግስት ጊዜያዊ መንግስት ከክልሎች የተለያዩ እንትኖች ስምምነት በማድረግ የህዝቡ የመምጣት እንትን እንዲቀንስ ተደርጎ ብዙ ሰው አልመጣም። ይሄ አመት ወደ አንድ መቶ አስራ ዘጠኝ ሺህ ነው የመጡ ወደ ጣሊያን የገቡ ማለት ነው ከአምና የነበረ ስናየው ወደ መቶ ሰማንያ መቶ ሰማንያ ሺ ነው ስደተኞች የገቡ ወደ ጣሊያን። ስለዚህ ወደ ሰባ ሺ የሚሆኑ ቀንሰዋል ማለት ነው የገቡት። ግን ብዙ ለውጥ የለም። ጣሊያን የእነሱ ሲስተም ማስተናገድ እንትናቸው ትንሽ ደካማ ስለሆነ መጥቶ ፕሮሰሱ ወረቀት እስከሚሰጣቸው የሚቆዩበት መቀበያ በጣም ጥሩ እንትን ሁኔታ አይደለም። ከተቀበሏቸው በኋላም እንደ ሌሎች ሰሜን አውሮፓ ወይ ሌላ ስለአለም እንደሚያደርጉት የሚኖርበት ቤት ሰጥቶ የቋንቋ ትምህርት ወይ የስራ እድል ለመክፈት ምናምን የሚደረጉ ጥረቶች ብዙ ይህን ያህል እንደዚህ አይደረግም። እየጀመሩ ነው ትንሽ ትንሽ አንዳንድ ቦታዎች ግን ገና ደካማ ነው ያለው። ስለዚህ ይሄ ለአዲሱ መጪ በጣም ከባድ ነው። ለአዲሱ ውስጥ ብቻ ሳይሆን ለዛ ስንት ዓመት የኖረም እንደምንም ከስራ ከወጣ ስራ ካቆመ ልክ እንደ አዲሱ ትናንት እንደመጣ ነው የሚሆነው ትንሽ ገንዘብ አስቀምጠው ካልቆየ የሶሻል ድጋፍ እርዳታ ምናምን የሚሉት ነገር በጣሊያን ብዙ የለም። በተለይ በሕጋዊ ስራ ሲሰራ ካልቆየ ምንም ሶሻል አሲስታንስ የለውም። ስለዚህ ይህን ይህን በጣም ከባድ ነው። የጣሊያን ኖሮ ለስደተኛ ይከብዳቸዋል። እንግዲህ በሊቢያ አልፎ በረሀን አቋርጦ ያንን ባህር አቋርጦ ጣሊያንም ከተገባ በኋላ በጣም በርካታ ችግሮች ነው ስደተኞች እየተጋፈጡ ያሉት የወደፊት እጣቸው እነዚህ ስደተኞች እንግዲህ በመቶ ሺዎች የሚቆጠሩ ስደተኞች ነው ያሉት ከተለያዩ አፍሪካ ሀገሮች በጣሊያን ወረቀት ካገኙ ሬፊጂስ እንደዚህ በጅነቭ ኮንቬንሽን ከተቀበሏቸው የአምስት ዓመት ወረቀት ከያዙ ልክ እንደ ጣሊያን ዜጋ መብት አላቸው። ስለዚህ ለስራ እድል፣ ለትምህርት እድል፣ ለጤና የሚያስፈልጋቸው ነገሮች በሙሉ ክፍት ነው መብት አላቸው። ግን ችግሩ ለመጀመር የሚሆን ቤት የሚኖሩበት በደንብ ቋንቋ አስተምሮ እንደገና ለስራ መግቢያ ሊሆናቸው የሚችል ትምህርት የሚሰጥ ይሄ ነው በጣሊያን የሌለው እሱኑ ደግሞ ትንሽ ከባድ የሚያደርገው የጣሊያን ኑሮ የኛ ህዝብ ደግሞ ሁሉ ከተማ ብቻ የሚሰባሰብ የሆነ በተለይ በሮማ፣ በሚላኖ፣ በዘድ እነዚህ ትላልቅ ከተማዎች እዛ ደግሞ ብዙ ሰው ስላለ የስራ የማግኘት እድሉ በጣም ጠባብ ይሆናል። ወጣ ብሎ ከከተማ ከትላልቅ ከተማዎች ወጣ ብሎ ግን እንደምንም ስራ እንደምትፈልገውም ባይሆን ትናንሽ ነገሮች ይገኛል። የአምስት ዓመት መኖሪያ ወረቀት ከያዙ ሁለት አይነት እንት ነው ያለው በጣሊያን። ይሄ ሶጆርኖ የሚባል በኢንተርናል ሚኒስተር በውስጥ ሚኒስተር የሚሰጠው ወረቀት እና የማዘጋጃ ቤት መኖሪያ ፍቃድ። የሚሰጠው የማዘጋጃ ቤቱ መኖሪያ ፍቃድ ከያዙ ጀምሮ አምስት ዓመት ካለፈ በኋላ ዜግነት መጠየቅ ይችላሉ። ግን ዜግነት ለመስጠት ያ የአምስት አመት መኖር ብቻ በቂ አይደለም። በህጋዊ እየሰራ ግብር ለመንግስት እየከፈለ ህጋዊ ስራ እና ህጋዊ ገቢ እንዳለው በቂ ገቢ እንዳለው ማሳየት መቻል አለበት። ይህ ሁሉ ካሟላ ከአምስት ዓመት በኋላ ዜግነት መያዝ ይችላል። ሌሎች እነዚህ በሂዩማኒታሪያን በሰብአዊ እንትን ተብሎ የሚሰጣቸው የሶስት ዓመት መኖሪያ ወይ የአንድ ዓመት መኖሪያ በየ በየአመቱ እያሳደሱት የሚኖሩ እነሱ ትንሽ የነሱ ሁኔታው ትንሽ ይከብዳል። ለምን ምን እንደ እንደዛ እንደ አምስት አመት ያላቸው የአምስት ዓመት መኖሪያ ያላቸው አይደሉም። መጥታቸውም ሁሉ ስራው አለ። እንደ በጣሊያን አገር ይሄ ሁሉ መቶ ሺህ ስደተኛ መጥቶ የሚሰራው ምንድን ነው? መጀመሪያ በመቶ ሺህ የሚቆጠሩ ይገባሉ እንጂ ባለፈው አመታት የገቡ አሁን ሞቶ ሰማንያ ሺህ ይገባሉ። ሞቶ ሺህ ወደ ሌላ ነው የሚሄደው። ሰማንያ ሺህ ሰባ ሺህ ይቀራሉ። ከነሱም መብት አግኝቶ ለመኖር የሚፈቀድለት በጣም ትንሽ ቁጥር ነው። ስለዚህ ጣሊያን ራሷ የእሷ የቁጠባ የኢኮኖሚ ስታንዳርድ እንዳለው ለመያዝ ለመጠበቅ በየአመቱ መቶ ሀምሳ ሺህ ሰራተኛ ያስፈልጓታል። በየአመቱ መቶ ሀምሳ ሺህ ሰራተኛ መግባት አለባቸው ወደ ሀገር፣ በተለይ ለእርሻ ይሄ በቱሪዝም የሆቴሎች የሪስቶራንት ስራዎች ሌሎች በሰርቪስ በጽዳት በምን በምን ሽማግሌ መጠበቅ፣ ህጻናት መጠበቅ፣ የቤት ስራ ለመስራት ብዙ ስራዎች አሉ። በተለያዩ ፋብሪካዎች የህንጻ ስራዎች ምናምን በብዙ ሰራተኛ ያስፈልጋቸዋል። ችግሩ የአፍሪካ የመጡ ብቻ አይደሉም ያሉ ምስራቅ አውሮፓም የሚመጡ ብዙ ስደተኞች አሉ። ከላቲን አሜሪካም የሚመጡ አሉ። ከፊሊፒን የሚመጡ አሉ። ከኤሺያ ከተለያየ ቦታዎች የሚመጡ አሉ። ስለዚህ የስራ እድሉ ብዙ ሰው ነው የሚሻማው። በርካታ ስደተኞች የእርስዎን ስልክ ሳይዙ ወደ ስደት የማይገቡም ነው የሚባለው። የመጀመሪያ ሽልማቶ አይደለም፣ ስንት ሽልማቶች አግኝተዋል? ሽልማቶች በተለያዩ ሀገሮች ከፖርቱጋል፣ ከጀርመን፣ በጣሊያን ይሄ አሁን የሚመጣ ያለውን ከስፔን ሽልማት ማለት ለምስጋና ማለት ነው እንጂ ሌላ እንትን አይደለም። በድጋሚ እንኳን ደስ አለት። እንግዲህ በጎ ተግባሮ ወደፊትም እንደሚቀጥልና በርካታ ስደተኞችን ከችግር እንደሚያድኑ ወይም ለማዳን ምክንያት እንደሚሆኑ ተስፋ እናደርጋለን። ይህ ሰው እየተቸገረ ወይ ደግሞ በባህር እየሞተ ዝም ብለህ ማየት ሕሊናዬም ሊፈቅድልኝ አይችልም። ስለዚህ አዲስ እንትን ልዩ ነገር ያደረግኩት አለ ብዬ እንትን አልልም። ለምን ክርስቲያን እንደ ቄስ ግዴታ ነው፣ ግዴታ ነው ያደረግኩት። እሺ አባ፣ በጣም ነው የማመሰግነው። መልካም ጊዜ መልካም በዓል ይሁንልን። አሜን። መልካም የገና ጊዜ ይሁንልን ለሁላችን።